You're with SBS Radio. Find more great stories in your language at sbs.com.au. This is the SBS Radio podcast. This is the Safara Memrea Marija, Australia, Annonar, Hunatu Chinna, Tarikoch, SBS, Amarinya. በየአመቱ አራት መቶ ሺህ ያህል አውስትራላዊያን በሥራ በትምህርት በመኖሪያ ስፍራ ምርጫ በቤተሰብ ወይም የተሻለ ማኅበረሰባዊ ድጋፍ ሰቢያ ከስፍራ ወደ ስፍራ ይዘዋወራሉ ከክፍል ሀገር ወደ ክፍል ሀገር የሚዘዋወሩ ሰዎች ቁጥርም በየጊዜው በመጨመር ላይ ይገኛል በአውስትሬልያ ስታስቲክስ ቢሮ መግለጫ መሠረት በአብዛኛው ከክፍል ሀገር ወደ ክፍል ሀገር የሚዘዋወሩት አውስትሬልያ ውስጥ ከተወለዱት ይልቅ የባህር ማዶ መጤዎች ናቸው ለመጤዎች በአዲስ አገር ኑሯቸውን አመቻችተው ለመኖር በርካታ ውጣ ውረዶች ይገጥማቸዋል። ከአንድ ክፍለ አገር ወደ ሌላ ክፍለ አገር ሄዶ አዲስ ህይወት መጀመር በራሱ የዳግም ሰፈራ ያህል ነው። የሰፈራ አገልጋሎት ሰጪው ኤምስ አውስትሬልያ የህዝብ ጉዳዮች ሥራ አስኪያጅ ሎሪ ኖዌል መጤዎች ከአንድ ክፍለ አገር ወደ ሌላ ክፍለ አገር መኖሪያቸውን ሲቀይሩ ሊከውናቸው የሚገቡ ነገሮች እንዳሉ ሲያሳስቡ አውስትሬሊያ ፌዴራል ሀገር ናት። እናም ሁሉም ክፍል ሀገራት የተለያዩ ስርዓቶች፣ ግልጋሎትና ህጎች አሏቸው። መጤዎች አውስትራሊያ እንደገቡ ካረፉበት ክፍል ሀገር ወደ ሌላ ክፍል ሀገር ሲሄዱ የሚያስተዋክሏቸው ጉዳዮች ይኖራሉ ብለዋል። ከአንዱ ክፍል ሀገር ወደ ሌላው ሲሄዱ የአድራሻ ለውጡን እንደ ሜዲኬር፣ ሴንተር ሊንክ ለመሳሰሉ የተወሰኑ የመንግሥት መሥሪያ ቤቶች፣ ባንኮች፣ የቤት አከራይ ባለሥልጣንና ለሌሎች ግልጋሎት ሰጪዎች ማስታወቅ ሊከውኗቸው ከሚገቡ ዝርዝር ተግባራት ውስጥ የሚካተቱ ናቸው። አብዛኛዎቹንም በኦንላይን መፈጸም ይቻላል። ፓላቪ ታካር ወደ አውስትሬሊያ የመጣችው በቅርቡ ነው። እንደ መጣችም ያረፈችው ሲድኒ ነው። ብዙም ሳትቆይ ለተሻለ ሙያዊ የሥራ ዕድል ወደ ሜልበርን ሄዳለች። ከተሞክሯ በመነሳትም ድንገተኛ ያልተጠበቀ ወጪ ገጥሞ እንዳያሳስብ ቀደም ብሎ በጀት መበጀት እንደሚያሻ ስታሳስብ፣ ከአንድ ክፍለ አገር ወደ ሌላው መሄድ ከባድ ዝውውር እስከሆነ ድረስ ለጉዞ የሚሆን በጀት እሳቤ ውስጥ ማስገባት ጠቃሚ ነው። ስፍራ በቀየርንበት ወቅት ሁሉንም ነገሮች ለመከወን በጠቅላላው 10 ሺህ ዶላርስ አውጥተናል። አንዳንዴ የበጀትን ጠቃሚነት ቸል እንላለን፣ ይሁንና በጣሙን ጠቃሚ ነው ብላለች። አክላም ኢንሹራንስ ግልጋሎትም ከክፍለ አገር ክፍለ አገር ስለሚለያይ ያንንም ታሳቢ ማድረግ እንደሚበጅ አሳስባለች። አውስትራሊያ ውስጥ የትም ይኑሩ ወይም የትኛውም ትምህርት ቤት ይማሩ አገር አቀፍ የሆነ የትምህርት ስርዓት አለ። ይሁንና ምዝገባ፣ የምስክር ወረቀቶች፣ የትምህርት አሰጣጥና የትምህርት ቤት መክፈቻና መዝጊያ ጊዜያት እንደሚለያዩ ሎሪ ኖዌል ያስገነዝባሉ። አያይዞም የተሽከርካሪ ምዝገባና የመንጃ ፈቃድ አሰጣጥን አስመልክተው ሲናገሩ፣ ግልጽ ነው የመንጃ ፈቃድ መለወጥ ያስፈልጋል። አብዛኛዎቹ ክፍላት አገራት ያን ለመፈጸም ሶስት ወራት ያህል ጊዜያትን ይሰጥዎታል። እርግጥ ነው የመንገድ ሕጎች ከክፍለ ሀገር ክፍለ ሀገር ይለያያሉ። በተለይም ቪክቶሪያ ውስጥ በርካታ ቀላል ባቡሮች መንገዶችን ተጋርተው ስለሚሄዱ የአካባቢውን የመንገድ ሕግ ማወቁ እንዲሁም የህዝብ ትራንስፖርት አጠቃቀምና ትኬቶች የተለያዩ መሆንና አንዱ ክፍለ ሀገር ከሌላው የተሻለ ገልጋሎት ሰጪ ሆኖ ይገኛል ብለዋል። አውስትራሊያ ውስጥ በክፍለ ሀገርም ሆነ በአገር አቀፍ ደረጃ በምርጫ ወቅት በመራጭነት መሳተፍ የዜግነት ግዴታዊ ሚና በመሆኑ የአድራሻ ለውጥ ሲያደርጉ ለአውስትራሊያ የምርጫ ኮሚሽን ማስታወቅ እንደሚገባ ሎሪ ኖዌል ሲያሳስቡ አዲስ ወደ ቀየሮት ክፍለ ሀገር እንደደረሱ ለመምረጥ እንዲችሉ አዲሱን አድራሻውን ለአውስትሬልያ ምርጫ ኮሚሽን ማስታወቅ ይገባዎታል። የምርጫ ድምፅ መስጠት ግዴታ ስለሆነ ለመምረጥ ካልተመዘገቡ ቅጣት ሊጣልቦት ይችላልና በማለት ልብ ያሰኛሉ። የትርጉምና አስተርጓሚ ነፃ ግልጋሎቶችን አስመልክተውም መንግሥት ለሰዎች የትርጉምና አስተርጓሚ ግልጋሎቶችን በነፃ ይሰጣል። ግልጋሎቶችንም በኦንላይን መጠቀም ይችላሉ። የመጤዎች የሰው ኃይል ማዕከልን ወይም የጎልማሳ መጤዎች እንግሊዝኛ ግልጋሎት ሰጪ ድርጅት ዘንድ በመሄድም ለጉዳዩ እገዛዎች ሊያገኙ ይችላሉ ሲሉ የነጻ ትርጉምና አስተርጓሚ ግልጋሎቶችን አጠቃቀምንም ያመላክታሉ ይህ Yes, BS Radio Podcast number, let the Jamari Safara Tarikoch sbs.com.au, slash Am Tell us what you think. Like us on Facebook or follow us on Twitter.